ኤስቢኤስ ሬዲዮ ወቅታዊ ጉዳዮች የፌዴራል መንግስቱ በሚቀጥለው ሳምንት በጀቱ 800 ሺህ ለሚሆኑ አውስትራሊያውያን የድጎማ ክፍያ ጭማሪ እንዲያካትት ከወዲሁ ጉትጎታ የተደረገበት ነው ይሁንና በመንግሥት በኩል ያለው ምላሽ በሳምንት የሐምሳ ዶላር ጭማሪ ትልቅ ወጪን የሚያስከትል ስለሆነ ምጣኔ ሀብቱን የሚያግዝ አይሆንም የሚል ነው። የፌዴራል መንግሥቱ ባለፉት ዐሥራ ሁለት ወራት ውስጥ አራት መቶ ሺህ ተጨማሪ ሥራዎች መፈጠራቸውን አስታውቋል። በማከልም በሚቀጥሉት አምስት ዓመታት ውስጥ የአረጋውያን መጣወሪያና የሕፃናት ክብካቤ መስክ ሥራዎች እንደሚስፋፉም ገልጧል። የኢንዱስትሪዎቹ መስፋፋትም ለሥራ ፈላጊዎች መልካም ዜና መሆኑን የሥራዎች ሚኒስትሯ ማካኤል አካሽ ተናግረዋል። በሌላ በኩል ግና የፌዴራል መንግሥቱ የ2018 በጀት ይፋ ለመሆን ጥቂት ቀናት ፈሪ ላይ ሳለ ከምጣኔ ሀብትና የድጎማ ቀጠናዎች ለሥራ አጦች ተጨማሪ ገዛ እንዲደረግ ጥሪዎች እየቀረቡ ነው። የዲሎይት አክሰስ ኢኮኖሚክስ ተጠሪ ክሪስ ሪቻርድሰን በአሁኑ ወቅት የሥራ አጥነት ድጎማ በቀን 400 ዶላርስ ብቻ መሆኑን ጠቅሰው በአዲስ ጀማሪ ዘርፍ ላሉ የሥራ አጥነት ድጎማ ተቀባዮች ክፍያ ላይ የ50 ዶላርስ በሳምንት ጭማሪ እንዲደረግበት አሳስበዋል። በአሁኑ ወቅት 750 ሺህ ያህል አውስትራሊያውያን የድጎማ ተቀባዮች ይገኛሉ። ባቶ ሪቻርድሰን ግምት በሳምንት የሃምሳ ዶላርስ ጭማሪ ከመንግሥት በጀት ላይ የሦስት ቢሊዮን ዶላርስ ውጭን ይጠይቃል። የአውስትሬልያ ማኅበራዊ አገልግሎት ዋና ሥራ አስፈጻሚ ካሳንድራ ጎልዲን በበኩላቸው የሃምሳ ዶላርስ በሳምንት ጭማሪውን እንደሚደግፉ ሲገልጡ፣ የፌዴራል የሥራዎች ሚኒስትሯ ማካሊያ ካሽ ግና ጭማሪው ቢደረግ ወጪው ዴልዮት እንደ ገመተው ሦስት ቢሊዮን ዶላርስ ሳይሆን ከ7 ቢሊዮን ዶላርስ ሊበልጥ እንደሚችል በመጥቀስ በመንግሥታቸው እይታ ተመራጩ መንገድ ሥራ መያዙ ነው ብለዋል። የማኅበራዊ ደህንነት ድጎማ የአውስትሬልያ ፌዴራል መንግሥት የወጪ በጀት ውስጥ አንድ ሦስተኛውን ወይም 164 ቢሊዮን ዶላርስ ይይዛል። የሌበር ፓርቲ የሚቀጥለውን አገር አቀፍ ምርጫ ካሸነፈ የድጎማ ክፍያ ጭማሪ እንደማይደርግ ከወዲሁ ቃል ገብቷል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by